ባለፈው ሳምንት ወደ ትግራይ ክልል የገቡ የእርዳታ የጫኑ ተሽከርካሪዎች መጠን መሻሻል ያሳዩ ቢሆንም እስካሁን የገባው ግን የክልሉ ሕዝብ ከሚያስፈልገው መጠን ጋር ሲነጻጸር እጅግ አነስተኛ መሆኑን የክልሉ ግብርናና ገጠር ልማት ቢሮ ገልጿል። የተኩስ ማቆም ስምምነት ከተደረገ ወዲህ ወደ ክልሉ አራት መቶ ሰላሳ እርዳታ የጫኑ ተሽከርካሪዎች መግባታቸውን የገለጸው ቢሮ ይህ የክልሉ ሕዝብ ከሚያስፈልገው አምስት ከመቶ ብቻ መሆኑን አመልክቷል። በአሁኑ ሰዓት የእርዳታ ፈላጊ ሰዎች ቁጥር መጨመሩንና በቅርብ በተደረገ የዳሰሳ ጥናት ስድስት ነጥብ አምስት ሚሊየን ህዝብ እርዳታ እንደሚያስፈልገው ቢሮው ጨምሮ ገልጿል። በክልሉ የገጠርና ግብርና ቢሮ አስቸኳይ ምላሽ ዳይሬክተር አቶ ገብረ እግዚአብሔር አረጋዊን ያነጋገረው ሙልጌታ ጽባሃ ነው። እንደሚከተል ያቀርበዋል። በትግራይ ክልል የግብርናና ገጠር ልማት ቢሮ የቅድመ ጥንቃቄና አስቸኳይ ምላሽ ዳይሬክቶሬት ዳይሬክተር አቶ ገብረ እግዚአብሔር አረጋዊ ለአሜሪካ ድምጽ በሰጡት ማብራሪያ ትናንት ምግብና ምግብ ነክ ያልሆኑ እርዳታ የጫኑ 8አራት ተሽከርካሪዎች ወደ መቀለ ከተማ መግባታቸው አረጋግጠዋል። የሰብአዊ ድጋፍ ለማቀላጠፍ ተብሎ ግጭት ለማቆም ስምምነት ከተካሄደ በኋላ በሳምንት 85፣ በወር ደግሞ ሀምሳ ምግብ ብቻ የጫኑ ተሽከርካሪዎች ወደ ትግራይ ለማስገባት ታቅዶ ነበር። ሆኖም የገባው አምስት በመቶውን ብቻ ነው ብለዋል። ባለፈው ሳምንት የተወሰነ መሻሻል የታየ ቢሆንም ከህዝብ ፍላጎት አንጻር ግን የገባ ያለው በጣም ትንሽ ነው ብለዋል። ስፔሻል ኮንቮይ እስከ ባለፈው ሳምንታት የነበረው የረባ ነገር አልነበረም። በተነጻጻሪ ግን በዚህ ሳምንት ከሀምሳ ከስልሳ በላይ መኪና በሶስት ቀን በአራት ቀን መግባት ጀምረዋል። ተስፋ ጀሰጪ ነው። ጥሩ ነው የሚል እምነት አለን። እስከዛ በስከ ባለፈው ሳምንት የነበረው ግን ጨዋታ ነው። በዚህ በኮንቬይ ሰባትና በኮንቬይ ስምንት ሰማኒያ ሰባ መኪና መግባት ጀምረዋል። ይሄ እንደዚህ ከቀጠለ ለውጦች አሉ ብለን እንጠብቃለን። እስካሁን አራት መቶ ሰላሳ የእርዳታ ተሽከርካሪዎች ወደ ክልሉ መግባታቸውና ከእነዚህ ሶስት መቶቹ ዘጠና ስምንት ሺህ ኩንታል ምግብ የጫኑ ተሽከርካሪዎች ናቸው። የቀሩት ደግሞ ምግብ ነክ ያልሆኑ ቁሳቁስ የጫኑ ናቸው በማለት ገልጸዋል። በአንድ ወር ውስጥ አስቸኳይ የምግብ እርዳታ ያስፈልገዋል ተብሎ ካሁን በፊት በጥናት ለተለየው ስድስት ነጥብ ሶስት ሚሊዮን ሕዝብ ለአንድ ዙር እርዳታ እንዲያገኝ ታቅዶ የነበረ ቢሆንም ለስድስት መቶ ሺህ ሰዎች የሚበቃ ነው በአምሳ አራት ቀናት ውስጥ እንዲገባ የተደረገው ብለዋል። ወደ ክልሉ የሚገቡ ተሽከርካሪዎች በሁለት ሰዓታት ውስጥ ይዘውት የመጡ እርዳታ አራግፈው ለመመለስ ዝግጁ እንዲሆኑ እናደርጋለን ብለዋል አቶ ገብረ እግዚአብሔር። ከመሀል ሀገር የሞጡ መኪኖች አሉ። ሌሎች ባዶ መኪኖች ወደ ነሱ ይጠጋሉ፣ ይጭናሉ፣ እነሱ ይሄዳሉ፣ ይመለሳሉ ወደመጡበት። ከዚህ የነበሩ ደግሞ ጭነው ወደ በረራዎች የሚሄዱበት መንገድና ማቻችን እየሰራን ያለው ከመጀመሪያ እስካሁን ሄድን ያለ ነው። ወደ ስቶር የሚገባ አንድም ኬጂ የለሱ በቃ ተጭኖ ነው ወደ እየወራ ወደ የምንልከው ማለት ነው። የመጡ መኪናዎች ደግሞ እንደ መጡበት ኋላ የሚመለሱበት መንገድ ነው የምንመቻቸዋለ። ነው ድሮም እንደዛ ነው የነበር ነው ማለት ነው። ሰ አንዳንድ የሚነሱ ነገሮች አሉ። የሄዱ መኪና የሚመለሱ የሄዱ መኪና አልተመለሱም ብሎ መጠየቅ ያለበት የፌዴራል መንግስት አይደለም፣ ዳውሊፍ ነው። ዳውሊፍ ነው ሎጂስቲኩ ጠቅላላ የሚያሳብረው ዳውሊፍ ነው። ይዘ የመጣ መኪኖቹ ኃላፊነት ወስደው ያልተመለሱ ካሉ መጠየቅ ያለበት እሱ ነው። መክሰስም ያለበት እሱ ነው። ግን አልከሰሰንም፣ አልጠየቅንም። ለምን የቆሮ መኪኖች ስለሌሉ ማለት ነው። በአሁኑ ጊዜ በክልሉ ባንክ ጨምሮ መሰረታዊ አገልግሎቶች ባለመኖሩ እርዳታ ፈላጊ ህዝብ ቁጥር እንዲጨምር እያደረገው ነው ብለው በቅርብ በተደረገ ጥናት ስድስት ነጥብ አምስት ሚሊዮን የትግራይ ህዝብ አስቸኳይ እርዳታ ያስፈልገዋል፣ ለዚህም ዓለም አቀፍ ማህበረሰብ ሊያግዘው ይገባል በማለት አቶ ገብረ እግዚአብሔር ጥሪ አቅርበዋል። አሁንም ማህበረሰቡ ካለበት ችግር መውጣት እንዳልቻለ ከፍተኛ የሆነ የመድኃኒት ከፍተኛ የሆነ የምግብ ከፍተኛ የሆነ የሌሎች ሰብአዊ ገዛዎች ችግር ውስጥ እንዳለ፣ ማህበረሰቡ ካለበት ችግር የሚያወጣ ድጋፍ እና ትብብር እንዲደረግ ወደ ተግባር የሚያስገባ ነገር እንዲደረግ እንዲያግዘ እንዲያግዘና እንዲረዳ እንፈልጋለን። በቂ የሆነ ሪሶርስ ወይም ደሞ ሀብቱ ደሞ እንዲመደብ ካለው ችግር ካለው ክራይስ ጋር ታይቶ እንዲመደብ እንጠይቃለን። ስፔሻሊ የሁለት ሺ ሃያ ሁለት የጠየቅነው ከስድስት ነጥብ አምስት ሚሊዮን ህዝብ የትግራይ ህዝብ ሰብአዊ እርዳታ ይፈልጋል። ሰብአዊ እርዳታ ደግሞ እንዲደርስ በአጭር ሰአት ሱም ወደ ትግራይ እንዲገባ እንጠይቃለን። በትግራይ ህዝብ ስም ዓለም አቀፍ ለጋሽ ድርጅቶች ያደረጉት ድጋፍ ተቋማቱ የምግብ እርዳታው የት እየደረሰ ነው ብለው ሊቆጣጠሩ ይገባል በማለትም ዳይሬክተሩ ገልጸዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም እዚሁ ወደ ትግራይ ከሚገባው የእርዳታ ጉዳይ ጋር በተያያዘ በቅርቡ የአሜሪካ ድምፅ ያነጋገራቸው የአደጋ ስጋትና ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ከሚመለከታቸው አካላት ጋር በመተባበር ባደረጉት ጥናት በትግራይ ያሉ እርዳታ ፈላጊዎች ቁጥር አምስት ነጥብ ሁለት ሚሊየን እንደሆነ ወደ ትግራይ እርዳታ ለማድረስ በረዴት ስራ ላይ የተሰማሩ ዘጠና ሁለት ዓለም አቀፍ ድርጅቶች እንዳሉ እንዲሁም የኢትዮጵያ መንግስትም የረዴት ድርጅቶቹ አስፈላጊውን ድጋፍ እንዲያደርጉ ምቹ ሁኔታዎችን መፍጠሩን ተናግረው ነበር። በዚህ ሁኔታ በቂ ድጋፍ እየተሰጠ ካልሆነ ክፍተቱ ሊሆን የሚችለው ከረዴት ድርጅቶቹ ነው የሚል እምነት እንዳላቸውም ገልጸው ነበረ። በዚህ ዙሪያ የተናገሩትን ሰምተን እንመለስ። በየብስና በአየር ትራንስፖርት የሚደረገው ድጋፍ ውጪ በሌላ በምን እንደሚደረግ አላውቅም። ምናልባት በቂ ድጋፍ አላደረጉም ካሉ የእነሱ አቅርቦት ማነስ ካልሆነ በስተቀር የኢትዮጵያ መንግስት የትም ቦታ ከልክሎ የማያውቅ አይመስለኝም። እንግዲህ በቀን በቀን እየደረሰን ያለ መረጃ አሁን በገለጽኩልህ መልኩ ነው። እስከ ግንቦት ወር ድረስ ይሄ ተላከ ከተባለ እዛ ባለ ሕዝብ ስታሰላው እየተደረገ ነው፣ እየተሰጠ ነው። ትግራይ ብቻ አይደለም። ክልል ኦሮሚያም አለ ብያሃለው፣ ደቡብ ብሔር ብሔረሰቦች እና ህዝቦች ክልልም አለ። በሶማሌ ክልልም አለ። ሌሎች ክልሎችም አሉ። በንጽጽር ስንመለከተው እንኳን የድጋፍ ሁኔታው ርብ እየተደረገ ያለው በእነሱ በኩል እዚሁ ክልል ላይ ነው። ይሄ ክልል ላይ ደግሞ እነሱ አምጥተው ከኢትዮጵያ መንግስት ጋር ተስማምተው እያደረጉ ያሉትን ነገር አይ እየተደረገ አይደለም ካሉ ራሳቸውን እየተቃወሙ እንዳሉ ነው የምረዳውን።